ጤናና አካባቢ እንደምታውቀው እነ ጀርመን አሁን የእናንተም ጣቢያ ያለበት ምን ያህል ዝርያ አላቸው ብቲ አሁን በእጽዋት እንኳ ከአስር ከሀያ ዝርያ የበለጠ እጽዋት የላቸውም ለዛች ለአስር ሀያ እጽዋት ከፍተኛ የሆነ ትኩረት ሰጥተው ነው ሲንቀሳቀሱ የምታየው። አቶ ያለም ሰው አደላ ይባላሉ። በኢትዮጵያ የአካባቢና የደን ምርምር ኢንስቲትዩት የአካባቢ ብክለት አያያዝ ምርምር ክፍል ዳይሬክተርና የአካባቢ ተፈጥሮ ተቆርቋሪ ናቸው። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይላሉ ኢትዮጵያውያን። ሰዎች ያላቸውን ነገር ምንነት አውቀው ተገቢውን ጥንቃቄ ሲነፍጉት በእጽዋትም ሆነ በእንስሳት እንዲሁም በአእዋፍ ሀብቷ አንቱ ከተባሉት ሀገር ተርታ የምትሰለፈው ኢትዮጵያ ያላትን የተፈጥሮ ጸጋ በአግባቡ እንድትጠቀምበት ዜጎቿ የሆኑ ብቻ ሳይሆኑ የውጭ ዜጎችም ይመክራሉ። ከነዚህ አንዱ ደግሞ የዛሬ እንግዳችን ናቸው። አብራችሁን ቆዩ። በኢትዮጵያ የክረምት በሰሜኑ ንፍቀ ክበብ ደግሞ የበጋ ወራት ሲቃረብ አንስቶ በህዳርና ታህሳስ ወር ወደ ተረኛው ክረምት ወቅቱ እስኪሻገር ድረስ የጀርመንን መልክዓ ምድር ለተመለከተው በደንና በልምላሜ የታጀበ አረንጓዴ የሆነው ነው የሚከርመው። በክረምት ይችን አገር የጎበኘ ሰው ምን ነው የቅጠል ዘር የለባትም እንዲህ ብሎ መገረሙ አይቀርም። እንኳን ከከተማው ውጪ፣ መሀል ከተማውም የተለያዩ አበቦችን በተሸከሙ ግዙፍ ዛፎች ታጅቦ የሚከርምባት ጀርመን ታዲያ እንደ ኢትዮጵያ ለቁጥር የሚያታክት የብዝሀ ህይወት ስብጥር የላትም። ያላቸውን ግን በወጉ ይዘውት ደኑንም ለመናፈሻና ለአይን ማረፊያ አድርገው ሲመለከቱ ያኔ ለኢትዮጵያ ዙሪያ ሹሉ ለምለም እያሉ ያቀነቀኑት ወገኖቻችን ቢያዋት በእንዴት ያለ የቅኔ ውበት ያዜሙላት ይሆን ብለው ላፍታም ቢሆን ያስባሉ። ጀርመንም ብትሆን ግን ዛሬ የሚታየው ገጽታዋ ላይ ለመድረስ ብዙ መጓዟ ሙን ነው የሰው የሰው ነውና፣ ወደኛው ፊታችንን እንመልስ። በቅርቡ ለአደጋ ተጋልጠዋል ተብለው ትኩረት ከተደረገባቸው የዓለም ቅርሶች መዝገብ ውስጥ የወጣው የሰሜን ተራሮች ብሔራዊ ፓርክ በተባበሩ መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገበው በጎርጎሮሳዊ 1978 ዓ ም ነው በጎርጎሮሳዊ 1996 ዓ ም ደግሞ ለአደጋ የተጋለጡ የዓለም ቅርሶች መዝገብ ውስጥ ገባ። በያዝነው ጎርጎሮሳዊ ዓመት 2017 ሐምሌ ወር መሆኑ ነው፣ ከዚህ ስጋት ነፃ መሆኑ ተሰማ። ፓርኩን ለአደጋ ካጋለጡት መካከል ከፍተኛ የአፈር መሸርሸር የግጦሽ መሰማሪያ መሆኑ እና የተሽከርካሪዎች መተላለፊያ መሆኑ በዋነኛነት ተጠቅሰዋል። በብዝሃ ህይወት የደረጀው የሰሜን ተራሮች ብሔራዊ ፓርክም ሆነ ኢትዮጵያ ውስጥ የሚገኙት ሌሎች ፓርኮች ካሉበት ስፍራ ርቀው ለሚገኙ አካባቢዎች ሁሉ የሚተርፍ በረከት እንዳላቸው ነው አቶ የአለም ሰው አደላ በኢትዮጵያ የአካባቢና የደን ምርምር ኢንስቲትዩት የአካባቢ ብክለት አያያዝ ምርምር ክፍል ዳይሬክተር የሚያስረዱት። ይሄ ሰሜን ተራሮች ፓርክ በሀገሪቷ ውስጥ ከሚገኙ ሀያ አካባቢ የሚጠጉ ፓርኮች እጅግ ውብ የሆኑና የተለያዩ እጽዋትን፣ አእዋፍን እንዲሁም የዱር እንስሳትን የያዘ ፓርክ ነው። እንዳልሽውም በባዮ ዳይቨርሲቲ ረገድ በጣም ትልቅ አስተዋጽኦ ያለው ነው። እንደውም አሁን ትልልቅ መደንበሮች ሁላ የሚናገሩት የሰሜን ተራሮች ፓርክ የብዛ ህይወት አስተዋጽኦ እስከ ሰሃራ በረሃ ውስጥ ድረስ ሁላ የተለያየ ተጽዕኖ እንዳለው የሚያሳዩ ጥናቶች ሁላ አሉ። ይሄ ብቻ አይደለም። በሀገሪቷ ለምሳሌ የባሌ ናሽናል ፓርክን ብንወስድ በአፋር በቦረና በሱማሌ አካባቢ ያሉ ችግሮችን የመቆጣጠርና የመወሰን አቅም እንዳለው የሚያሳዩ ጥናቶች አሉ። ለመሆኑ ዩኔስኮ አንድ የተፈጥሮ ሀብት ክምችት ያለበት ፓርክ ወይም አካባቢ ለአደጋ ተጋልጧል ብሎ ጥንቃቄ እንዲደረግለት ማሳሰቢያ የሚሰጠው ምን ሲሆን ይሆን? ሁለት ተፈጥሮ ቁሶች ብሎ ዩኔስኮ ያስቀመጣቸው መርሆች አሉ። በዋነኛነት እጽዋቶች ሊሆን ይችላል፣ የዱር እንስሳቶች ሊሆን ይችላል። ቁጥራቸው በፊት ከነበራቸው እጅግ ፈጣን በሆነ መልኩ ሲቀንስ ተፈጥሯዊ ይዞታቸውንም ሲያጡና የሳይንሳዊ አስተዋጽቸውን በሰው ልጅ ጣልቃ ገብነት ምክንያት ሲጎዳ አንደኛው የሚያስቀምጡት ምክንያት ነው። እንዲሁም የሰዎች ያው ታዳጊ ሀገር ከፍተኛ ችግር ነው ያለው ኑሮን ራሱ ደግፎ ለመኖር በእርሻው በምኑ በምኑ ይገባል። እነዚህ እነዚህ ሲሆን ዩኔስኮ አንድ የተፈጥሮ በዓለም ቅርስነት የተመዘገበንን ኢንዳንጀርድ ወደሚለው ይወስደዋል ማለት ነው። የሰሜን ተራሮች ብሔራዊ ፓርክ በውስጡ ለዓለም ብርቅዬዎቹን እነ ቀይ ቀበሮን እነ ዋሊያንና ሌሎቹንም ግዙፍ አጥቢ እንስሳት በቤትነት በማስተናገዱ ይታወቃል። ለአደጋ መጋለጡ ይፋ ሲደረግም በውስጡ ከመታደን ተርፈው ይኖሩ የነበሩት የዋሊያዎች ቁጥር ከመቶ ሀምሳ እስከ ሁለት መቶ ሀምሳ ደርሶ እንደነበር ቀበሮዎቹ ደግሞ ከ18 እስከ 21 ገደማ ብቻ እንደነበሩ የሰሜን ተራሮች ብሔራዊ ፓርክ ኃላፊ አቶ ማሩ ቢያድግልኝ ለዶችቨለ ገልጸዋል። አሁን ደግሞ የዋሊያዎቹ ቁጥር ከ1000 በላይ መድረሱን የቀበሮዎቹም ከ150 ከፍ ማለቱንም አስረድተዋል። የሰሜን ተራራ ብሔራዊ ፓርክ አደጋ ላይ ከሚገኙ የዓለም ቅርሶች ዝርዝር ውስጥ እንዲወጣ ከተወሰዱ እርምጃዎች በዋናነት በፓርኩ ውስጥ ለግጦሽ ከብቶች መሰማረታቸው መቀነሱ በከፍተኛ ወጪ የተሰሩ ፓርኩን አቋርጠው የሚሄዱ መንገዶች መቅረት ከምንም በላይ ደግሞ ሰዎች በፓርኩ ውስጥ የነበራቸውን እንቅስቃሴ መግታት ይጠቀሳሉ የተፈጥሮ ሀብት ላይ ጉዳት ለማድረስ የሰዎች ድርሻ ከፍተኛ መሆኑ ይታመናል። በዚህ ረገድም የአካባቢ ተፈጥሮን ለመጠበቅ የሚደረገው ጥረት በተለይ ለአዳጊ ሀገራት ቀላል እንዳልሆነ ነው አቶ ያለምሰው የሚናገሩት። በታዳጊ ሀገሮች ያለው ከፍተኛ ድህነት የቱንም አይነት ያህል ፖሊሲ ቢወጣ ምንም አይነት ያህል መመሪያዎች ቢኖሩም በቀላሉ እነዚህን ችግሮች መፍታት ይቻላል ማለት አይደለም። ያም ስለሆነ ብዙ ጊዜ ይወሳሰባሉ። እንደምታውቀው እነ ጀርመን አሁን እናንተም ጣቢያ ያለበት ምን ያህል ዝርያ አላቸው ብታይ አሁን በእጽዋት እንኳ ከአስር ከሀያ ዝርያ በላይ የበለጠ እጽዋት የላቸውም። ለዛች ለአስር ሀያ እጽዋት ከፍተኛ የሆነ ትኩረት ሰጥተው ነው ሲንቀሳቀሱ የምታየው። እንደ ኢትዮጵያ ያሉ ደግሞ የብዝሀ ህይወት መነሻ እና ክምችት ያለባቸው፣ ድህነቱ ራሱ ተጽዕኖ ያደርሳል ማለት ነው። የተትረፈረፈ ነገርም አለኝ ብሎ ሲታሰብ አንዱ መሰረታዊ ችግር ይሆናል። ነገሮችን ትኩረት አለመስጠት በተለይ ይሄ በጃ ያዙት ወርቅ ከመዳብ ይቆጠራል አይነት ነገር ነው የሚሆነው የሰሜን ተራሮች ብሔራዊ ፓርክ ብቻ ሳይሆን ከዚህ ቀደምም ኢትዮጵያ ውስጥ ክፉኛ የተጎዱ አካባቢዎች ተፈጥሯቸውን እንዲያገግም በተወ ወሰዱ እርምጃዎች አበረታች ውጤት መገኘቱ ይነገራል። ለዚህ ውጤት ደግሞ ሀገሪቱ ለአካባቢ ተፈጥሮ ጥበቃ ያወጣችው መመሪያና የፈረመቻቸው ዓለም አቀፍ ውሎች ብቻቸውን የፈየዱት ነገር አለ ብሎ መገመቱ ይከብዳል። ከምንም በላይ ህብረተሰቡን የማስተማር እና የማንቃቱ ስራ ትልቅ ሚና ይኖረዋል። የህብረተሰቡን ግንዛቤ ለማሳደግ ምን መደረግ አለበት ለሚለው አሁንም አቶ ያለምሰው እንደዚህ ከአካባቢ ጋር የተገናኙ ስራዎችን ስናስብ ግንዛቤ ነው የመጀመሪያው ትልቁ ነገር መሆን ያለበት ብዬ አምናለሁ። ምክንያቱም ምንም አይነት ፖሊሲ ብናወጣ ምንም አይነት ቴክኖሎጂዎች ቢኖሩን ያን መቀበል የሚችል ማህበረሰብ ለራሱ ጥቅም እንደሆነ መረዳት ማገናዘብ የሚችል ማህበረሰብ ያስፈልጋል። ግንዛቤው ማለት ነው። በአፍሪካና በተለይ በታዳጊ ሀገሮች የአካባቢን ርዕስ ሲነሳ ትልቁ ነገር ምንድን ነው ከተማሩ ኃላፊነት ቦታ ላይም ካሉ ሰዎች ጭምጭምር ያለ አንድ ችግር ይመስለኛል፣ ግንዛቤ ምክንያቱም አካባቢ ላይ ትኩረት ሰጥቶ መንቀሳቀስ እንደ ቅንጦት አድርገው የሚያስቡ የስራ ኃላፊዎች ትልልቅ ውሳኔ ሰጭ ቦታ ላይ የተቀመጡ ይኖራሉ። አሁን ብዙዎቹን የእኛን ሀገር የአካባቢ ጋር የተገናኙ ፖሊሲዎች ብታያቸው በይዘት ምንም አይነት ችግር የለባቸውም። እዛ ሙያ ውስጥም እንዳለ አንድ ተመራማሪ ማለት ነው እና ትልቁ ችግር ግን ግንዛቤው ማንጋ ነው ስንል ህዝቡ ጋር ብቻ አይደለም ያለው ፖሊሲዎች ከሚያወጡ ከሚያስፈጽሙ አካል ጋር ያለ እንደሳቸው እምነትም ይህን የተመለከተው የግንዛቤ ትኩረት በትምህርት ውስጥ ሁሉ ተካቶ ቢሰጥ መልካም ይሆናል። ምክንያቱም ዘላቂ በሆነ መልኩ እውቀቱን ወደ ህብረተሰቡ ማስረጽ የሚቻለው በትምህርት ብቻ ነውና ትምህርት ቤቶቻችን በመጽሐፎቻቸው ላይ የነዚህ አይነት ቦታዎች አስፈላጊነት በብዙ መልኩ ሊማሩት ይገባል። እንደው ከታች ከታች ከአንደኛ ክፍል ጀምሮም ሊሆን ይችላል በሚገባቸው ደረጃ ምን ማለት ነው? የእነዚህ ቦታዎች እንደ ሀገር መኖር ሳይንሳዊ ጥቅሙ ሊሆን ይችላል፣ የማህበረሰባዊ ጥቅሙ ሊሆን ይችላል፣ ኢኮኖሚያዊ ጥቅሙ ሊሆን ይችላል፣ ፖለቲካዊ ጥቅሙ ምን ማለት ነው የሚለውን በሰፊው ግንዛቤው መፈጠር አለበት። በዋነኛነት ለዚህ ትልቁን ሚና ይጫወታሉ ሚዲያዎች ናቸው። ሚዲያዎች የሀገሪቷን የሁሉንም ጥግ ይደርሳሉ። ትኩረት ሰጥተውት የእነዚህን ጥቅም ማስረዳት ይቻላል። ተጨባጭ ምሳሌዎች እንኳ እኮ ማህበረሰባችንን በቀላሉ ለማስተማር ትናንት የባህላዊ መድኃኒቶችን ከየጓሯቸው ይጠቀሙ የነበሩ ዛሬ ይነዛሉ ወይ? ትናንት ከብቶቻቸው ሲታመሙ ቅንጥስ አድርገው አንድ ቅጠል አችተው ግተዋቸው የሚድኑ የነበሩ ከብቶች ዛሬ ያን ማድረግ ይቻላል ወይ? በልቶ የማደርን እንጂ ለተፈጥሮ አካባቢ ትኩረት የመስጠቱ ነገር በአህጉር ደረጃም ችግር መሆኑን አጽንኦት የሰጡት የተፈጥሮ አካባቢ ተቆርቋሪውና የዘርፉ ባለሙያው አቶ ያለምሰው እውነታው ሲታይም ከባድ መሆኑን ሳይናገሩ አላለፉም። ያም ቢሆን ግን ለምሳሌ ኢትዮጵያ በጤናው ረገድ ሲታይ እስከ ታች ህብረተሰቡ ድረስ የደረሰው የጤና ኤክስቴንሽን ስልቷን ለአካባቢ ተፈጥሮ ክብካቤ ግንዛቤ መፍጠሪያ መጠቀም እንደሚቻልም ጠቁመዋል። አካባቢና ደን ሀብት ላይ ትኩረት ከመስጠት አንጻር ኢትዮጵያ ውስጥ በዋነኛነት ራሱን ችሎ የሚኒስቴር መስሪያ ቤት መቋቋሙ አንድ ነገር መሆኑን አቶ ያለምሰው ይጠቅሳሉ። የኢትዮጵያ የአካባቢ የደንና የአየር ንብረት ለውጥ ሚኒስቴር። በዚህ መስሪያ ቤት ስርም ሁለት ትልልቅ የምርምር ተቋማት አሉ። ከፍተኛ በጀት ተመድቦላቸውና ብዙ የሰው ኃይል ተቀጥሮላቸው ፖሊሲዎች ወጥተው ምርምሮች እንደሚካሄዱም አውስተዋል። እኛ ጋር ያለ ችግር ግን ይላሉ፣ እኛ ምንድን ነው በዚህ በተፈጥሮዊ በሆነው ነገር ብቻ አይደለም ይሄ ባህላዊ በሆነው እንትን ላይ ራሱ ስታይዝም መብለሽ እኔ በግሌ ሁሉ የሚከነክነኝ ነገር ስለሆነ ነው እና ያለንን ነገር ነው ችላ የምንለው። እንደውም ግለጸው ካልሽኝ ናፋቂነን ያላየነውን ነው የምንናፍቀው። የኖርንበትን፣ ያሸተትነውን፣ የዳንበትን፣ የታከምንበትን ሁሉ አንፈልገውም እና ይሄ ግንዛቤ እንትኑ ሲሰራ እንደ ማህበረሰብ ንቃተ ህሊናችን በሁሉም ዘርፍ መሆን አለበት ብዬ አስባለሁ። ለምን ምናልባት ያው ጀርመን የምታውቂው ነው፣ የግዕዝ ቋንቋን እንኳን የሚያስተምሩ ትልልቅ ዩኒቨርሲቲዎች አሉ። እንደ ውግዝ በጣም ለጀርመን ምን አድርጎለት ይሆን ብዬ አንዳንዴ ስጠይቅ ለራሴን የሚገርሙ ጥያቄዎች አሉ። ያለንን ማወቅ ያስፈልጋል። ምንም እንኳን ኢትዮጵያ በብዛሃ ህይወት ሀብታቸው የበለጸጉ ከሚባሉት ሀገራት ተርታ ብትሰለፍም ዛሬ በአንዳንድ አካባቢ ለወትሮ ለምች መድኃኒት የሚቆረጡት ዕጽዋት ጠፍተው ሰዎች ለዚሁ ህመም ሐኪም ቤት መሄድ መገደዳቸውን ነው አቶ ያለምሰው ያመለከቱት። አሁን ከደንና የአየር ንብረት ሚኒስቴር የሚወጡ መረጃዎች የሀገሪቱ የደን ሽፋን እየተሻሻለ መምጣቱን እንደሚያመለክቱ ነው ባለሙያው የገለጹልን። ሆኖም ግን ይላሉ፣ ካወደምነው የደን ሀብት ገና ይሄ ነው የሚባል በበቂ መጠን ዳግም መሸፈን አልተቻለም። ለዚህም ደግሞ እንዳንድ ችግር ያነሱት የአንዱን ሴክተር ከሌላው ጋር ያለመናበብን ነው። ለምሳሌ የእርሻ እና የተፈጥሮ ሀብት ሚኒስቴር ይህን ያህል መሬት በሀገሪቷ ላይ ለሰብል ምርት ዝግጁ አደርጋለሁ ይላል። ያንን የመሬት ካርታ ሄደሽ ስታዩ የደን ያለባቸውን መሬቶች ጠቅልሎ ታየዋለች። ምን ማለት ነው? ገበሬው ቁረቱና የደን ሀብቱን ወደ እርሻ ለማግቡ ማለት ነው ወይስ ምንድን ነው? ትናንት የደን ዞታ የነበሩ ቦታዎች ዛሬ ሰብል ማምረቻ ሆኖ እናገኛቸዋለን። ለእነዚህ ሁሉ ምክንያቶች ህዝቡ ከኢኮኖሚ ዝቅተኛ መሆን ጋር የህዝብ ቁጥር ማደግ ጋር ተያይዞ ራሱን ለመመገብ በሚያደርገው ጥረት የደን ሀብቱን እየጎዳ ነው የምንሄደው። የኢትዮጵያና የጀርመንን የደን ይዞታ ከሽፋን አኳያ ማወዳደር እንደሚከብድ የገለጹልን አቶ ያለምሰው አደላ አካሄዳችን ያለንን ከመጠበቅ ይልቅ ወደ ማጥፋት የሚያመራ ይመስላልና ሁሉም ሊያስብበት እንደሚገባ በማስገንዘብ ነው የተሰናበቱን። እኛም እሳቸውን በማመስገን በዚሁ ለዛሬ ያልነውን አበቃን። አድማጮች እናንተም አስተያየት ጥቆማችሁን ላኩልን። ሸዋየ ለገሰነኝ ሰላም ሁኑ።